ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስ የአውሮፓ ህብረትና የተባበሩት መንግስታት ልዩ መልእክተኞች እንዲሁም የተለያዩ ሀገራት አምባሳደሮች ያንጸባረቁት አቋም እንዳሳዘነው የኢትዮጵያ መንግስት አስታውቋል። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እንዳሉት የልዩ መልእክተኞቹና የአምባሳደሮቹ ቡድን የሰላም ውይይቱ የማያወላውል ቁርጠኝነት እንዲኖር ግፊት አላደረጉም። ይልቁንም የልዑካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችም በማሟለት ተግባር ውስጥ መግባቱን በመግለጽ በሁኔታው ማዘናቸውን አስታውቀዋል። የሰላም ውይይቱ መካሄድ ያለበትም በአፍሪካ ህብረት መሪነት መሆን እንዳለበት ጠቅሰዋል። መቀሌ ላይ መግለጫ የሰጡት የህወሀት ቃል አቀባይ ጌታቸው ረዳ በበኩላቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ መሆኑን አመልክተዋል። ወደ መቀሌ ተጉዘው የተመለሱት የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ባወጡት መግለጫ በትግራይ ክልል መብራት፣ ስልክና ባንክን የመሳሰሉ መሰረታዊ አገልግሎቶች መጀመራቸው አስፈላጊ መሆኑን ገልጸዋል። አምባሳደር ሬድዋን ግን የመሰረታዊ አገልግሎቶች መመለስ ከሰላም ውይይቱ መጀመርና ከአስቻይ ሁኔታዎች መፈጠር ጋር ተያይዞ የሚታይ መሆኑን የጠቆሙት። በዚህ ጉዳይ እስክንድር ፍሬው ተከታዩን ዘገባ ልኳል። ለሰሜን ኢትዮጵያው ጦርነት ሰላማዊ ልባት ለማስገኘት የሚያስችል ውይይት እንዲጀመር የሚደረጉ ጥረቶች በተጠናከሩበት በዚህ ወቅት በተለያዩ ወገኖች የተያዙ ወቅታዊ አቋሞች ይፋ እየተደረጉ ነው። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬዳዋን ሁሴን ወደ መቀሌ ተጉዞ ለተመለሰው የልዩ መልክተኞችና የአምባሳደሮች ቡድን ያደረጉት ገለጻም የኢትዮጵያን መንግስት እይታ አመላክቷል። አምባሳደር ሬዳዋን ያደረጉት ገለጻ የዩናይትድ ስቴትስ የአውሮፓ ሕብረትና የተባበሩት መንግስታት ልዩ መልክተኞች እነዚሁም የተለያዩ አገራት አምባሳደሮች ቡድን መቀሌ ደርሶ ከተመለሰ በኋላ የመጀመሪያው ነው። መንግስት ቡድኑ በያዘው አቋም ማዘኑን አምባሳደር ሬዳዋን ተናግረዋል። እሳቸው እንዳሉት ቡድኑ ለሰላም የማያወላውል ቁርጠኝነት እንዲኖር ግፊት አላደረገም። ይልቁን የልኡካን ቡድኑ ሌላኛውን ወገን በማባበልና ያስቀመጣቸውን ቅድመ ሁኔታዎችን በማሟላት ተግባር ውስጥ ገብተዋል በማለት አስረድተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልክተኛ ማይክ ሀመርና የአውሮፓ ህብረት የአፍሪካ ቀንድ ልዩ መልክተኛ አኔት ዌበር እንደዚሁም በኢትዮጵያ የሚገኙ የዩናይትድ ስቴትስ እና የአንዳንድ አውሮፓ ሀገራት አምባሳደሮች የሚገኙበት ቡድን ወደ መቀሌ የተጓዘው ባለፈው ማክሰኞ ነው። የልዩ መልክተኞቹና የአምባሳደሮቹ ቡድን በመቀሌ ቆይታው የትግራይን ክልል እያስተዳደሩ ከሚገኙት የህወሓት መሪዎች ጋር ውይይት አድርጓል። የዩናይትድ ስቴትስና የአውሮፓ ህብረት ልዩ መልእክተኞች ጉዞውን አስመልክቶ ባወጡት መግለጫ መብራት ስልክና ባንክን የመሳሰሉ መሠረታዊ አገልግሎቶች በፍጥነት መመለሳቸው አስፈላጊ መሆኑን እንደሚያምኑ ጠቁመዋል። ይህንንም ቀደም ሲል ከኢትዮጵያ መንግስት ጋር መወያየታቸውን አመልክተዋል። በጦርነቱ ለተጎዱት የትግራይ የአፋርና የአማራ ክልሎች ያልተገደበ የእርዳታ ተደራሽነት እንዲኖር ማድረግ ወሳኝ መሆኑንም ጠቅሰዋል። በገንዘብ በነዳጅና በማዳበሪያ ላይ አለ ያለው ገደብ መነሳቱም አስፈላጊ መሆኑን የዩናይትድ ስቴትስ እና የአውሮፓ ህብረት ልዩ መልእክተኞች ያወጡት መግለጫ አመልክቷል። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን በመግለጫው በተጠቀሱት ነጥቦች ላይ የመንግስትን አቋም አብራርተዋል። በትግራይ ክልል መብራት ስልክና ባንክን የመሳሰሉ መሠረታዊ አገልግሎቶችን የመመለሱ ጉዳይ ከሰላም ውይይቱ ጋር ተያይዞ እንደሚታይ ነው የጠቆሙት። የሰላም ውይይቱን በመጀመር ያንን ለማድረግ የሚረዱ አስቻይ ሁኔታዎች መፍጠር እንደሚያስፈልግ ነው ያመለከቱት። ወደ ትግራይ ክልል ያልተገደበ የሰብአዊ ድጋፍ ተደራሽነት እንዲኖር የማድረጉ ጥያቄም ቀደም ሲል የተመለሰ መሆኑን አስረድተዋል። የሕወሓት ቃል አቀባይ ጌታቸው ረዳ መቀሌ ውስጥ በሰጡት መግለጫ መሰረታዊ አገልግሎቶችን እንደገና የማስጀመሩ ጉዳይ ከልዩ መልክተኞቹና ከአምባሳደሮቹ ቡድን ጋር ውይይት ከተደረገባቸው ነጥቦች አንዱ መሆኑን ተናግረዋል። መሰረታዊ አገልግሎቶቹን ለመቀጠል የሚመጡ ሰዎችን ሙሉ ደህንነት ለመጠበቅ ፈቃደኛ መሆናቸውን ለልኡካን ቡድኑ እንደገለጹም አስታውቀዋል። የልዩ መልእክተኞቹና የአምባሳደሮቹ ቡድን አባላት ደግሞ መሰረታዊ አገልግሎቶቹን የመቀጠሉን ስራ ለመከታተልና እስከ መጨረሻው ለማድረስ የገቡትን ቃል እንደሚያከብሩ እምነታችንን ገልጸንላቸዋል ብለዋል። አቶ ጌታቸው የህዋት መሪዎች ከዚህ ቀደም በሰጧቸው መግለጫዎች በአፍሪካ ህብረትና የአህጉራዊው ተቋም የአፍሪካ ቀንድ ልዩ መልእክተኛ በሆኑት የቀድሞው የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ ላይ እምነት እንደሌላቸው አስታውቀዋል። ይህንኑ ያብራሩት አቶ ጌታቸው ተቃውሟቸው በአፍሪካ ህብረት ላይ ሳይሆን ተቋሙ በመደባቸው ሰዎች ላይ እንደሆነ ተናግረዋል። ህወሓት የአፍሪካ ህብረት ከመደባቸው ኦሊሴጎን ኦባሳንጆ ይልቅ የኬንያውን ፕሬዝዳንት ሁሩ ኬንያታን ለአደራዳሪነት እንደሚመርጥ ማስታወቁም ይታወሳል። የአፍሪካ ህብረት በበኩሉ ለኦሊሴጎን ኦባሳንጆ ያለውን ድጋፍ በተደጋጋሚ ገልጿል። ኦባሳንጆ በዛሬው ዕለትም ይህንኑ የኢትዮጵያ የሰላም ውይይት ጥረት በተመለከተ ለህብረቱ የሰላምና ጸጥታ ምክር ቤት ገለጻ አድርገዋል። በትናንትና ዕለት ደግሞ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር፣ የአውሮፓ ህብረት ልዩ መልእክተኛ አኔት ዌበርና የተባበሩት መንግስታት ልዩ መልእክተኛ ሃናቴትን ማነጋገራቸውን የአፍሪካ ህብረት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ዓለም አቀፍ ልዑካን አማካኝነት በኢትዮጵያ እንዲጀምር ጥረት እየተደረገ ያለው የሰላም ሂደት ዙሪያ በቀጥታ ተጎጂ የሆኑ ተፈናቃዮችን አነጋግረናል። በቅድሚያ ወደ መቀሌ እንውሰዳችሁና ሙልጌታ ጽሀ የተወሰኑ ነዋሪዎችን በዚሁ ጉዳይ አነጋግሯል፤ ቀጥሎ ይቀርባል። ከምዕራብ ትግራይ ቃፍታ ሁማራም ትርካን ከሚባል አካባቢ ተፈናቅለው በመቐለ ከተማ በተፈናቃይ ማዕከል ውስጥ የሚኖሩ ወይዘሮ ህይወት ካልአዩ የተባሉ በጦርነቱ ምክንያት ከልጆቻቸው መለያየታቸው ይገልጻሉ። በአሁኑ ጊዜም የጤና ችግር አለብኝ ያሉት ወይዘሮ ህይወት በቂ ሕክምና እንደማያገኙም ገልጸዋል። ከመፈናቀላቸው በፊት በግብርና ሥራ ይተዳደሩ እንደነበር ገልጸው በአሁኑ ጊዜ ግን የሰው እጅ ጠባቂ ሁኛለሁ ብለዋል። ሰላም ሰፍኖ ወደ ቀያቸው ለመመለስም እንደሚናፍቁ ነው የተናገሩት። ሰላም ተኮይን ፍትሕ ክሰፍነሎ እቶም ደቀና ወዲ ቆንቋር የምንየውን ሰላም የሚሰፍን ከሆነ ፍትሕ መስፈን አለበት። ወድቀው የቀሩ ልጆቻችን በማን እዚያ እንደቀሩ መታወቅ አለበት። እኛ ሰላም ነው ፍላጎታችን። ቀድሞም ሰላም እንፈልግ ነበር፣ አሁንም ሰላም ነው የምንፈልገው። በጉልበታችን ቆፍረን እንኖራለን፣ የወደመው ሀብታችን እንመልሰዋለን። ሰላም ይሁን እንጂ ሀብታችን ይመለሳል። በአንዲት ላም የጀመርነው መቶ ሀምሳ አድርሰን ነበር። ምዕራብ የእንጀራ የሀብት የጤና አገር ነው። ወደዛ ትመለሳላችሁ ስንባል ደስ ይለናል ነው ያሉት አለቃ ገብርሆት ወልዱ የተባሉ ሌላ ተፈናቃይ በበኩላቸው ሰላም ለማምጣት እየተደረገ ያለው እንቅስቃሴ ተስፋ ሰጪ ነው ብለው በቶሎ የሕዝቡ ችግር እንዲፈታ ተግባራዊ እንቅስቃሴ መጀመር አለበት ብለዋል። ናይ አሜሪካ ናይ ሆረት አውሮፓ ካልኦት ናይ እንግሊዝ ናይ ጣሊያን የአሜሪካ የአውሮፓ እንዲሁም ሌሎች የኢንግላንድና የጣሊያን ተወካዮች መቀለመጥተው ውይይት ማካሄዳቸው በመገናኛ ብዙሃን ስሰማ በጣም ደስ ነው ያለኝ። ሰላም ይመጣል በማለት ደስ ብሎኛል። የእኔ ፍላጎት ሂደቱ እንዲፋጠን ነው። ወደ አገሬ እንድመለስ እንዳመርት ነው የምፈልገው። እዚህ እኮ በሞትና በሕይወት መካከል ነው ያለነው። በአስቸኳይ ወደ ቀያችን ተመልሰን አምርተን እንድንጠቀም ነው ምኞቴ ነው ያሉት። በመቀለ ከተማ በወርቅና ብር የጌጣጌጥ ስራ ተሰማርተው ይሰሩ እንደነበሩ የተናገሩት አቶ ማዓሾ አርአያ የተባሉ በበኩላቸው ጦርነቱ በስራችን ትልቅ ተጽዕኖ አሳድሯል ብለዋል። ሰላም ለማስፈን እየተደረገ ያለው እንቅስቃሴም እንደሚደግፉ ተናግረዋል። ወርቅና ብር ሰራ ነበር። አሁን አንድ አመት ከስድስት ወር ምንም ስራ የሚባል ነገር የለም። ቁመናል በቃ ጭራሽ ማለት ነው። ህዝቡ አሁን ወርቅ የሚሸጥ እንጂ የሚገዛ ሰው የለም። ምክንያቱም ረሃብ አለ፣ ችግር አለ፣ ባንክም የለም። ኬታም ጥቶ ሊገዛ ነው ወርቅ አሁን አሁን ተቸግረናል። በጣም አሁን የመጡት እንግዶች በሁለቱም በኩል በጣም በጣም ጫና ማድረግ አለባቸው። ምክንያቱም ከዚህ በፊት የነበረ ምንም ለውጥ አላየንም። ምንም ምንም ለውጥ አላየንም። አሁን ግን በሁለቱም በኩል ጫና አድርጎ ህዝቡ ሰርቶ እንዲገባ ህዝቡ ሰላም እንዲያገኝ ጫና ማድረግ አለባቸው ባይ። ኃይለ ሥላሴ ሰለሞን የተባለ የመቀለ ከተማ ነዋሪ በበኩሉ የሰላም ጅምሮ ያው ደስ ይላል። በፌዴራልም በክልልም እንግዲህ እንግዶችም መጥተዋል። ለዚህ የነዚህ ሰዎች መምጣት ያው ልክ እንደ ጥሩ አጋጣሚ ሆኖ የባለፈውም ወደ ህግ ቀርቦ ያው ያጠፋም እንዲቀጣ፣ ያላጠፋም በህግ እንዲታይ። አሁን የትግራይ ህዝብ ያለበት ሁኔታ በጣም አስቸጋሪ ሁኔታ ነው። ስለዚህ ይህን ሁኔታ እንዲፈታ ደግሞ ያው የነዚህ የመጡ እንግዶችና የፌዴራልም የክልልም ተስማምቶ ያው ባንክም ይሁን ስልክ፣ ሁሉ እነዚህ መሰረተ ልማቶች የሚባሉ መጀመር አለባቸው ብዬ ያምናለሁ። የትንታኔ መጽሔቱን ነው እየተከታተላችሁት ያላችሁት። በዚሁ የሰላም ሂደት ዙሪያ የትግራይ ተፈናቃዮችስ ምን አይነት አስተያየት አላቸው? ዘጋቢያችን አስቴር ምስጋናው የተወሰኑትን አነጋግራለች። በማዕከላዊ ጎንደር ዞን ዳባቶ ወረዳ ሽመላኮ መጠለያ ጣቢያ የምትገኘው ሰላማዊት ፋንታሁን ከትግራይ ክልል ሽራሮ ከተማ እንደመጣች ትናገራለች። ጥቅምት 24 2013 ዓ.ም ጦርነቱ ሲጀመር ሲቪል የለበሱ ሰዎች መጥተው መታወቂያቸውን አይተው ማንነታቸውን ሲያውቁ ጥቃት እንደሰነዘሩባቸው ትናገራለች። በዚህም አካላዊና ስነ ልቦናዊ ጥቃት በእኔና በእናቴ ላይ ተፈጽሞብናል ትላለች። ያው ከሽራሮ ስንመጣ ብዙ ጥቃቶች ደርሰውብኛል። ጾታዊ ጥቃት ደርሰውብኛል። እንዲሁም እኔ ላይ ሆነ ማዘር ላይ ደግሞ የድብደባ ጥቃት ደርሰውብናል። የፌዴራል መንግስት ከህወሀት ጋር በቅርቡ ሊያደርግ ስላሰበው የሰላም ድርድር ዙሪያ ያላትን አስተያየት ጠይቀናት ነበር። እኔ ያለኝ አመለካከት ያው ሀገር ሰላም ሆኖ የሞቶ ሄዳ ነው፣ በሰላም እንዲኖር ነው። ይህን በቃ። ስልሽ የድሀ ልጅ አይለቅ ነው የምል። ምክንያቱም ጦርነት ለእኛ ህዝብ በቃ እነሱም እኮ የኛ ወገኖች ናቸው፣ የእኛ ህዝብ ናቸው። ገንስተዋል ደንፈዛ እንደናል። እና ሰላም ድርድሩ ቢመጣ እኔ ደስ ነው የሚል በእኔ በኩል ማለት ነው። ሁሉም ሰው እኮ አንድ አይደለም እና እኔ በትግራይ ህዝብ ላይ ምንም ጥላቻ የሆነ ነገር የለኝ፣ ግን እነዛ ጥቃት ያደረሱብ ሰዎች ብቻ ነው የምጠላቸው እንዴ ሰላም ቢሆን እኔ ደስ ነው። እዛ ያለ ህዝብ የኔ ህዝብ ነው፣ ስጋዬ ነው። እነሱም በራብ በማይረባ ፖለቲካ ነው እንግዲህ የድሃ ልጅ የሚያልቅ ያለ እነሱም እየተሰቃዩ ነው። እኛም እዚህ ምንም ያለ ያል ደርሶም እየኖርን አይደለንም፣ እና ሰላሙ ጥሩ ይመስለኛል። በዚሁ መጠለያ ጣቢያ የሚገኘው ሙሉ ጌታ አስማማው አስራ ሰባት አመት በኖርበት የትግራይ ክልል በማንነቱ ምክንያት ተገፍቶ እንደወጣ ይናገራል። መጀመሪያ ላይ የትግራይ ስቀመጥ አስራ ሰባት አመቴ ነው። ከዛ ከምቀመጠው እና ሚስት የነበረሹ ትግሬ ናት። የሁለት ልጆች አባት ነኝ። ሁለቱ ልጆች ከዛ ቀርተዋል። በህይወት ይኑሩ አይኑርም ማውቀ ጉዳይ የለ። በቅርቡ ሊደረግ ስለታሰበው የሰላም ድርድርም ያለው አስተያየት አለ። እነሱ ከወንበር ላይ ሆነው ህዝብ ነው የሚያጋጫሉ እና የሚሞት ያለ የድሃ ልጅ ነው። ይህን ንብረት የሚወድም ያለ የድሃ ንብረት ነው። ወንበር ላይ ነው ማጋጨት ትርጉም የለውም። ግን በሰላም ድርድሩ ቢፈታና እኛም ደግሞ ወደ ልጆቻችን ካሉ ተለሉም አንዱም ልኩን ባወቅ ነው ወደ ሰላም ቢገባ ነው የምለው እኔ ምክንያቱም ያው ከጥብ ቺሳራችን የገዛው የበዛው እንጂ ያው ከጥብ ጥቅም እንደሌለው ነው ማንም የሚያውቀው ያለ እና ወደ ሰላም ብፈታ ነው የምለው እኔ። በሰሜን ኢትዮጵያ በተካሄደው ጦርነት በጦርነቱ የቀጥታ ተጎጂዎች ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸውን አስተያየት ነው እየሰማችሁት ያላችሁት። ይህንኑ የሰላም ሂደት በተመለከተ ዘጋቢያችን መስፍን አራጌ ደግሞ ከአፋርና ከአላማጣ የተፈናቀሉትን አነጋግሮ ተከታዩ ልኳል። አቶ ከድር አህመድ በጦርነቱ ምክንያት ይኖሩበት ከነበረው የአፋር ክልል ሰሜናዊ ዞን ዋና ከተማ አባአላ ከነቤተሰቦቻቸው ተፈናቅለው ሰመራ ከሚገኙ ዘመዶቻቸው ጋር ተጠልለው መኖር ከጀመሩ ወራት እንዳለፋቸው ይናገራሉ። በጦርነቱ የህይወት መስዋዕትነት የከፈሉ ቤተሰቦቻቸውን፣ የወደመ ንብረታቸውን በማስታወስ ወደ ሰመራ የመጣንበት ዋናው ምክንያት በሕወሓትና በብልጽግና መንግስት መካከል በተደረገው ጦርነት ምክንያት ነው። ቀያችን ስለን የመጣነው ወደዚህ ደረሰብኝ ብዬ የምናገረው ችግር የሄተ ልጅ በራሴ አስተምሮ ያሳደግኩት የሄተ ልጅ በዛ ጦርነት ተሰውቶብኛል። ንብረት ደግሞ ጥረን ግረን ያፈራነው ንብረት በአባላ ከተማ የነበረን ንብረት ደግሞ በዛ ጦርነት ምክንያት ሙሉ በሙሉ ጎድሞበናል። አሁንም ደግሞ የጦርነቱ ጠባሳ ከላያችን ላይ አልተቀረፈም። ሰማራ እንግዲህ ቤተሰቦቻችን ጋር ነው። እዚህ በተለያየ በመንግስት ስራም በራሳቸው ስራ የሚኖሩ ቤተሰቦቻችን ያሉ እዚህ። ስለዚህ በዛች ቤተሰብ ጋር ነው በብዛት የምንኖረው። ወደዛ ለመመለስ ደግሞ አስተማማኝ የሆነ የጸጥታ ሁኔታ የለም እስካሁን። ምክንያቱም ስጋቶች አሉ። ይደረጋል በተባለው ድርድር ዙሪያ ሁለት አይነት አስተያየት አለኝ ይላሉ አቶ ከድር፣ ድጋፍና ቅሬታ። በእርግጥ ድርድርና እርቅ ሰላም እንደሚያስፈልግ ማንኛውም ሰው ያውቃል። መንግስት አሁን ከህወሓት ጋር እያደረገ ያለው የሰላም ድርድር በአንድ ጎን እደግፈዋለሁ፣ በሁለተኛ ጎን ደግሞ ቅሬታ አለኝ። ምክንያቱም የችግሩ ሰለባ የሆነው የአፋር ህዝብ የዳር ተመልካች ሆኖ እዛ አካባቢ ላይ የተፈጸመው ችግሮች እና አሁንም ያሉ ስጋቶች የክልሉ መንግስት ይሁን የፌዴራል መንግስት በምን መንገድ መጥረፍ ያለበትን ሁኔታ ከህብረተሰቡ አካል ምክንያቱም የሀገር ሽማግሌዎች አሉ፣ የሃይማኖት አባቶች አሉ፣ ወጣቶች አሉ፣ የዚህ ጦርነት ጉዳተኞች አሉ። ስለዚህ ይህን ህብረተሰብ ሳያማክን የሚደረገው የእርቅ ሰላም ወይም ድርድር ደግሞ ፍሬያ ያፈራል የሚል እምነት የለኝም። ዓላም መጋል የሚባል አካባቢ እስከ በራህለ ጥግ ድረስ አሁን ደግሞ የህወሓት ሀይሎች ምስግ እንደያዙ ነው ያለው። እርቅ ሰላም ፍሬያና እንዲሆንና ለወደፊት ደግሞ የሁለቱም ተቆራባቸው የሆነ ህብረተሰብ አስተማማኝ እና ዘላቂ ሰላም እንዲኖር ከትግራይ በኩልም ከአፋር በኩል በዚህ እየተደረገ ያለው እየተባለ በሚጠራው የእርቅ ሰላም ሂደት ውስጥ ተሳታፊ መሆን አለባቸው። እለት ከእለት የሚገናኙት እነዚህ ህብረተሰብ ከዳሉል እስከ ያለው ድረስ የሚያዋስነው እነዚህ ሁለቱ ክልሎች በግጦሽ በንግድ ሂደት የሚገናኙት እነዚህ ህብረተሰብ ናቸው። ለወደፊቱ የደሴ ከተማ ነዋሪ የሆኑት ሌላው አስተያየት ሰጪ በጦርነቱ ከፍተኛ ጉዳት ደርሶባቸው የህክምናና የምክር አገልግሎት ማግኘታቸውን ይጠቁማሉ። አያይዘውም ድርድሩ ተጎጂዎችን የሚክስ አጥፊዎችን ተጠያቂ የሚያደርግ መሆን አለበት ብለዋል። የምኖረው ደሴ ከተማ ነው፣ ቧንቧ ውሃ ክፍለ ከተማ ለጠኝነት ስል ስሜን ለመግለጽ አልፈለግኩኝም። በጦርነቱ ምክንያት የደረሰብኝ ከፍተኛ ጉዳት ነው። አካላዊ ስነ ልቦናዊ ና ስነ አእምሯዊ ጉዳት ነው። በጣም የደረሰብ ይህ ነው የማይባል ዘግናኝ ነገሮች ናቸው የደረሱብኝ። በእኔ በኩል ዞሮ ዞሮ ከቤት ኖሮ ኖሮ ከሞት አይቀርም እንደሚባለው ሁሉ በመልካምነቱ የማይባቸው ጎኖች አሉ። ድርድሩ ለሀገርና ለህዝብ ይጠቅማል ተብሎ የሚታሰብ ከሆነ ወንጀለኞችና ጥፋተኞች በፍትህ አደባባይ የሚቀርቡበት አካሄድ ሲኖር፣ ተጎጂዎችም የደረሰባቸውን በደል እንባቸውን የሚያብስላቸው የሚያደርቅላቸው አካል ሲኖር፣ እነዚህ ነገሮች አስፈላጊ ናቸው ተብሎ በብዙሀን የሚታሰብ ከሆነ ምንም እንትን የምለው ነገር የለም ግን የመጀመሪያ ጥያቄ ጥፋተኛና ወንጀለኛ ለህግ ሳይቀር ይደረጋል ተብሎ ከታሰበ እንደ አንድ ኢትዮጵያዊ እንደ አንድ ጉዳተኛ የሚሰማኝ ስሜቶች አሉ። ፍትህ የሚገኝበት ጥፋተኛ ጥፋተኝነቱን ሊረጋገጥ የሚችልበት የህግ አግባብ ካለ ተበዳይ ወገኖች ደግሞ ተገቢውን ኮምፐንሴሽን ማግኘት የሚችሉበት እና ጥፋተኛውም ጥፋተኛ ነው ብሎ የሚናዘዝበት አግባብ ካለ መቼም ፍትህ ከዚህ የዘለለ ይሆናል ብዬ አልገምም። አድማጮች በጦርነቱ ምክንያት የተፈናቀሉ ሰዎች በኢትዮጵያ ሊደረግ በታሰበው የሰላም ሂደት ዙሪያ ያላቸው አስተያየት ዙሪያ ያሰባሰብ ነው። ይሄ ብቻ አይደለም፣ ሙሉውን በቅዳሜው ምሽት መሰናዷችን ታዳምጣላችሁ።